Voice of America የሕዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ አለ። ወደዚህ ድርጊት የገፏቸው ምክንያቶች ግን ከስራቸው ጋር የተያያዙ ለመሆናቸው ፍንጭ ከማግኘት የዘለለ ውጤት እንዳልተገኘና ለዚህም ሰፊ ጊዜ እንደሚያስፈልግ የፌዴራል ፖሊስ ኮሚሽነር ጀነራል አስታውቀዋል። ሰኔ 16 ቀን መስቀል አደባባይ ላይ የተፈጸመው የቦምብ ጥቃት ምርመራም ገና ከፍጻሜ እንዳልደረሰ ኮሚሽነር ጀነራሉ ተናግረዋል። መለስካቸው አማሃ ተከታዩን ዘገባ አድርሷል። ኔክስት የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማል ከሌሎች ከፍተኛ ፖሊስ መኮንኖች ጋር በመሆን ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን የፖሊስ ምርመራ ማረጋገጡን ተናግረዋል። ሐምሌ 19 ቀን 2010 ዓ.ም የሕዳሴው ግድብ ዋና ሥራ እስኪያጅ የነበሩት ኢንጂነር ስመኘው በመኪናቸው ውስጥ ሞተው እንደተገኙ ከታወቀ በኋላ ከፌዴራልና ከአዲስ አበባ ፖሊስ ኮሚሽን የተውጣጣ አንድ ጠንካራ የምርመራ ቡድን አቋቁመናል ያሉት ኮሚሽነር ጄኔራል ኢንጂነር ስመኘው በቀለ ከጉባ ቤንሻንጉል ጉሙዝ ክልል አዲስ አበባ ከገቡበት ሐምሌ 12 ቀን 2010 ዓ ም ሕይወታቸው እስካለፈበት እስከ ሐምሌ 19 ቀን 2010 ዓ ም የነበረው እንቅስቃሴያቸው በዝርዝር መመርመሩንም አስታውሰዋል። ሐምሌ 18 ቀን ምሽት ደግሞ በተለይ ለትልቁ ልጃቸው የስንብት አይነት መልእክት እንደነገሩት የፖሊስ ምርመራ ውጤት ይናገራል ብለዋል። አሟሟታቸውን ደግሞ እንደዚህ ገልጸውታል። አሟሟታቸውን በተመለከተ ኮንታክት ሾት የሚባለው አስደግፎ የተመታ መሆኑን በፎረንሲክ አጠቃላይ በፎረንሲክና በሆስፒታል ደረጃ የደረሰባቸው የምርመራ ውጤቶች ድምዳሜ ላይ ደርሰናል። መኪናውን በተመለከተ ባለሙያዎች እንደገለጹት በምንም መልኩ ቪኤይት ቶዮታ የተባለው መኪና ሞተር እየሰራ ከውጭ በኩል ማንም ሰው ዘግቶት ሊሄድ እንደማይችል በጽሁፍ ጭምር በሙኤንኩ በደብዳቤ ጭምር ተገልጾልናል። ስለዚህ አጠቃላይ ድምዳሜዎቹ ሲታዩ ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ህይወታቸውን እንዳላለፈና ራሳቸውን እንዳጠፉ የሚያመላክት እንደሆነ ነው። ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን ፖሊስ በምርመራው አረጋግጫለሁ ያለ ቢሆንም ለምን የሚለውን ጥያቄ ግን ሙሉ በሙሉ ለመመለስ አሁንም ገና የሚቀር ስራ እንዳለ ነው ያስታወቀው። ኮሚሽነር ጀኔራል ዘይኑ ጀማል ለዚህም ሰፋ ያለ ማብራሪያ ነበር የሰጡት። ለምን ወደዚህ ደረጃ ደረሱ የሚለው ነገር በአብዛኛው ከስራ ቦታቸው ጋር ተያይዞ ያሉ ሁኔታዎች አሉ። እነዚህ ሁኔታዎች በእርግጥ በዝርዝር እንደገና መመርመር እና መጣራት ያለባቸው፣ ሰፊ ጊዜ ሊወስዱ የሚችሉ የተጀመሩ የምርመራ ስራዎች ያሉ ቢሆንም ግን ፕሪሊሚናሪ ኢንዲኬሽኑ ከዛ ከስራቸው ቦታ ጋር ተያይዞ በተለይ የህዳሴ ግድቡ የስራ አፈጻጸም መዘግየት ጋር ተያይዞ ጋፕ መፈጠሩ፣ ጋፕ ብቻ አይደለም መንግስትን ብዙ ገንዘብ ብዙ ወጪ ተጨማሪ ወጪ ማስከተሉ ጋር ተያይዞ፣ ከሜቴክ ጋር ተያይዞ ኤሌክትሮ ሜካኒካል ስራውን በተመለከተ ያለው የአፈጻጸም ደረጃ በጣም ዝቅተኛ መሆኑ የተከፈለው ገንዘብ ደግሞ በጣም ከፍተኛ መሆኑ ገንዘቡ ደግሞ ያለሳቸው ኦቶራይዜሽን የማይከፈል መሆኑ፣ ስለዚህ ስራው ዝክ ማለቱ የተከፈለው ገንዘብ በጣም ከፍተኛ መሆኑ ሳሊኒ ደግሞ ተጨማሪ ወጪ ስራው በመዘግየቱ ምክንያት በሳሊኒ በኩል ከ250 ሚሊዮን ዩሮ በላይ ቫሪዬሽን የሚባለውን መጠየቁ እነዚህ እነዚህ ነገሮች ተዳምረው ኢንጂነሩ ላይ ከፍተኛ የሆነ መጨናነቅ የፈጠሩ መሆኑን የምርመራ ውጤት ያመላክታል። ግን እነዚህ ነገሮች ገና በዝርዝር በተቋቋመው የምርመራ ቡድን ተጣርተው በቀጣይ በሕዝባችን የምንገልጽ መሆኑን እናመለክታለን። ፖሊስ ለምርመራ ከተጠቀምባቸው ግብዓቶች አንዱ ሰነዶች እንደነበሩም ታውቋል። ከእነዚህ ሰነዶች መካከል ኢንጂነር ስመኘው ለተለያዩ አካላት የጻፏቸው በካኪ ፖስታ የታሸጉ ሰነዶች እንደነበሩ በአጠቃላይ ተገልጿል። ጋዜጠኞች የእነዚህ የጽሑፍ ሰነዶችን ይዘት ለማወቅ ጥያቄ አቅርበው ነበረ። ኮሚሽነር ጀኔራሉ በዚህም ላይ ማብራሪያ ሰጥተዋል። ካኪፖስታ ውስጥ የተገኘው ማስታወሻ አብዛኛው የስራ ጫናቸውን በተመለከተ የሚገልጽ ነው እና መጨረሻ ያው ስለ ቤተሰባቸው ልጆችና አደራ ምናምን የሚል ነገር እና ወደ ውጭም ለመውጣት ይፈልጉ እንደነበር ግን ያው መውጣቱም ብዙ ሁኔታው ምቹ እንዳልሆነ ያው ውጭም ቢወጡም ያው ለኢትዮጵያ ሕዝብ ወጥተው ምን ሊሉ እንደሚችሉም ያጡ ይመስላል። እንደዛ አይነት ይዘት ያለው ማስታወሻ ነው የተውት እና ማስታወሻቸው ግን በጣም የሚገርማቸው ነገር ለሞት የሚያበቃቸው በማስታወሻው ላይ ለሞት የሚያበቃቸው ነገር የሚገልጹት ነገር ብዙ ነገር ለምን ለምን እንደሚሞቱ አልገለጹም። እዛ ላይ ግን ስራቸው አካባቢ ያሉ አንዳንድ ነገሮች ላይ የተወሰኑ ነገሮች ያነሳሉ እንጂ ከዛ ውጪ ብዙ ለምን እንደሚሞቱ አሳማኝ የሆነ የመሞታቸው አሳማኝ የሆነ ምክንያት ማስታወሻቸው ላይ የለም። ምክትል ኮሚሽነር ጄኔራል ተኮላ አይፎክሩና ኮማንደር አለማየሁ ኃይሉ በበኩላቸው በዚህ ጋዜጣዊ መግለጫ ላይ እጅግ ዝርዝርና ቴክኒካዊ ማብራሪያ ሰጥተዋል። በአስከሬል ምርመራው በጥይት ተመትተው እንደሞቱ የተተኮሰውም በአካል ላይ በማስደገፍ ተኩስ ወይንም ኮንታክት ሾት መሆኑን መሳሪያውም ኮልት 38 የተባለ በ200 ዓ ም በስማቸው የተመዘገበ የራሳቸው ሽጉጥ መሆኑን ሞተው የተገኙበት መኪና ሞተሩ ያልጠፋና ከውስጥ ሁሉም በሮች የተዘጉ መሆናቸው እንዲሁም ሌሎች ማስረጃዎች ያለጥርጥር የሚያረጋግጡት በሚያሳዝን ሁኔታ ኢንጂነር ስመኘው በቀለ የራሳቸውን ሕይወት እንዳጠፉ መሆኑን መኮንኖቹ አብራርተዋል። ጋዜጠኞች ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ አዲሱን ጠቅላይ ሚኒስትርና ለውጡን ለመደገፍ በወጣው ህዝብ ላይ የተሰነዘረውን ጥቃት ማን ፈጸመው፣ ማን አቀነባበረው፣ ማን አቀደው ለሚለው ተጠርጣሪዎች ፍርድ ቤት እየቀረቡ ቢሆንም ፖሊስ ያለው ነገር እንዳልነበረ በማስታወስ ጥያቄ አንስተው ነበረ። ከኮሚሽነር ጀኔራል ዘይኑ መልስ ሰጥተዋል። እውነትን ፍለጋ ፕሮፌሽናል በሆነ መንገድ እውነትን ፍለጋ ማካሄድ በጣም ብዙ ጊዜ ይፈጃል። እዚህ ሀገር ይህን ነገር ብዙ የተለመደ ስላልሆነ ከዚህ በፊት የነበረው የምርመራ ሂደት አንዳንድ ፕሮፌሽናሊዝም የጎደላቸው ነገሮች በአሁን ሰዓት እያደረግን ያለ ነው ፍጹም ህጋዊና ህጋዊ የሆነ በጣም ሞያዊ በሆነ መንገድ ነው ምርመራዎች እያደረግን ያለ ነው። ምርመራዎቻችን በጣም ትዕግስት የሚጠይቁ ናቸው። ስለዚህ በወቅቱ በምርመራ የደረስንባቸው ነገሮች በፍርድ ቤት በየጊዜው እየተገለጹ ያሉ ነገሮች አሉ። ሌሎች ደግሞ ያልደረስንባቸው ጉዳዮች አሉ። አሁን ይሄ ነው ብዬ ብነግራችሁ የምርመራውና የፍርድ ሂደቱን የሚያዛቡ ጉዳዮች ብዙ ጉዳዮች አሉ። ስለዚህ ምርመራው በተገቢው እንዲጠናቀቅ በትዕግስት መጠበቅ የሚጠይቀን ስለሆነ ምርመራውን በትዕግስት ብንጠብቅ፣ ፖሊስ ኢንጂነር ስመኘው በቀለ ለምን የራሳቸውን ሕይወት አጠፉ ለሚለውና ለዚህም ተጠያቂው ማነው ለሚለው ጊዜ ቢወስድም መልስ ለመስጠት ቃል ገብተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ